i ትግራይ ክልል በተከሰተው ጦርነትና የቀድሞ መስተዳድር መፍረስን ተከትሎ ጾታዊ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ሪፖርት አስታወቀ። ኮሚሽኑ ከመቀሌ፣ ከአይደር፣ ከአዲግራትና ከውቅሮ ሆስፒታሎች አገኘሁት ባለው መረጃ መሰረት ባለፉት ሁለት ወራት ብቻ አንድ መቶ ስምንት ሴቶች ያስገድዶ መድፈር ጥቃቶች እንደተፈጸመባቸው ይፋ አድርጓል። በበርካታ የትግራይ አካባቢዎች አሁንም ወደ መደበኛ ስራ ያልተመለሰው የመሰረተ ልማት የማህበራዊና የአስተዳደር አገልግሎት የአካባቢውን ነዋሪዎችና ተፈናቃዮች ለተጨማሪ የሰብአዊ መብቶች ጥሰት እያጋለጠ መሆኑንም አስታውቋል። ሁለት ነጥብ ሶስት ሚሊዮን ዜጎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ኮሚሽኑ አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል። ኢትዮጵያ ሰብአዊ መብት ኮሚሽን የክትትል ከፍተኛ አማካሪ አቶ ምስጋና ሙልጌታ ከመቀለ ከአይደር ከአድግራትና ከውቅሮ ሆስፒታሎች ኮሚሽኑ አገኘሁ ባለው መረጃ መሰረት ባለፉት ሁለት ወራት ሴቶች መደፈራቸውን ለቪዮኤ ተናግሯል። በጣም እንግዲህ አሳዛኝ ነገር ነው። በአሁኑ ክትትላችን፣ በሪፖርቱም ለመጥቀስ እንደሞከርነው ከጾታዊ ጥቃት ጋር በተያያዘ ማስረጃዎች እና መረጃዎች ደርሰውናል። ሪፖርቱ ላይ እንዳመላከት ነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት ሁለት ወራት ብቻ ወደ መቶ ስምንት የሚሆኑ ሰዎች ላይ የአስገድዶ መድፈር ጥቃቶች ተፈጽመዋል። ጥቃት ያደረሰው አካል ማን ነው? እኛ የሰብዓዊ መብት ተቋም ነን። ስለዚህ በዋን በዋነኝነት ከህክምና ተቋማት ራሳቸው ጉዳት የደረሰባቸውን ሰዎች ጊዜ አስተዳደሩን በማናገር እነዚህ ማስረጃዎች መሰብሰብ ችለናል። ከዚህ ቀጥሎ እንግዲህ ሪፖርት የተደረጉትን ጥቃቶች መርምሮ ማን ያደረሰው መቼ ነው የደረሰው የሚለውን መርምሮ ለህግ ተጠያቂነት ማቅረብ ያለበት የመንግስት አካል አለ። ጠቅላይ አቃቢ ህግም የክልሉ ጊዜያዊ አስተዳደር ይህን ሪፖርት ደርሶናል፣ ጉዳት የደረሰባቸው ሰዎች አሉ። ስለዚህ የሚመለከተው የመንግስት አካል ማን የፈጸመው የሚለውን ለይቶ ተጠያቂነት ማረጋገጥ አለበት ነው። ኮሚሽኑ የአይደር ሆስፒታል የህፃናት ህክምና ክፍል በአካል ማየቱን ጠቅሶ ተኝተው በመታከም ላይ ከነበሩት ሀያ ከፍተኛ የአእምሮ ጭንቀትና ድንጋጤ ታካሚ ከህጻናት መካከል 16ቱ በጦርነቱ ምክንያት ጉዳት የደረሰባቸው መሆኑን ገልጧል ሪፖርቱ ከእነዚህ ህጻናት መካከል እጃቸውን እግራቸውን አይናቸውና ሌሎች የአካላቸውን ክፍል ያጡ የሚገኙ ሲሆን በተለይ በህጻናቱ ላይ ለደረሱ ጉዳቶች አንዱ ምክንያት በመሬት ውስጥ የተቀበሩና በሜዳ ላይ የተጣሉ ፈንጂዎች መሆናቸውን አብራርቷል ከሌሎች የትግራይ ክልል አካባቢዎች ወደ መቀለ ከተማ የተፈናቀሉ ሰዎች የምግብ የንጹህ መጠጥ ውሃና የጤና አገልግሎት አቅርቦት እጥረት እንዳለባቸውም ሪፖርቱ አመላክቷል ትግራይ ክልል ችግሩ ከተፈጠረ ጊዜ ጀምሮ ኮሚሽን የተለያዩ ክትትሎችን እያደረገ ይገኛል። የሰርነት አያያዝ ሁኔታው ምን ይመስላል፣ አሁን አንታሳይ ድጋፍ አገልግሎት ምን ይመስላል የሚለው እና ሌሎች የሚነሱትን ጉዳዮች ለመከታተል ጥረት አድርጓል። በአሁኑም ዛሬ የወጣው ሪፖርት እስከ ዋንኝነት እስከ ጥር አስራ አምስት ድረስ በመቀሌ ከተማ በአካል ተሰምተን፣ በደቡብ ትግራይ ደግሞ አላማጣም ሆን እነዚህም ከተሞች በማየት የወጣ ሪፖርት ነው እና ከዛም በኋላ የተወሰኑ አፕዴቶች ይኖራሉ እሱንም ለማካተት ተሞክሯል የሰብዓዊ እርዳታ በማድረስ ረገድ በአንዳንድ አካባቢዎች አበረታች እርምጃዎች መኖራቸውን ተመልክተናል ግን ሙሉ ለሙሉ የአስቸኳይ ሰብዓዊ እርዳታ ፍላጎቱ አሁንም ተሟልቷል የሚባልበት ደረጃ ላይ አይደለም ያለው ለምሳሌ ከሌሎች የትግራይ ክልል አካባቢዎች ወደ መቀሌ ከተማ የተፈናቀሉ ሰዎች እንዳስረዱት ለኮሚሽኑ የምግብ የንጹህ መጠጥ ውሃ የጤና አገልግሎት አቅርቦት እጥረቶች አሁንም በአንዳንድ አካባቢዎች አሉ ተጎጂዎች እና የተጎጂ ቤተሰቦች የሕክምና እርዳታ ለማግኘት ረጅም ጊዜ እንደሚጓዙም አስረድተዋል። ስለዚህ ከዚህ ጋር ተያይዞ የተመለከትነው ነገር ምንድን ነው? አዎ አበረታች ጥረቶች አሉ። የተወሰኑ ጥረቶች የተከናወኑ ነው ግን ተሟልቷል የሚባልበት ደረጃ ላይ አይደለም። ለዚህም ነው በምክረ ሀሳባችን ዛሬ ባወጣነው ሪፖርት ላይ በምክረ ሀሳብ ደረጃ እንዳያችሁት ካለው ፍላጎት አንጻር አሁንም ሰፊ ስራም ስለሚጠይቅ ይሄ ሰብአዊ ድጋፍ ለማድረግ ጉዳይ መንግስት፣ ዓለም አቀፍ እርዳታ ሰጭ ተቋማት ሰብአዊ ድጋፍ ፍላጎት ባላቸው አካባቢዎች ሁሉ ተንቀሳቅሰው እርዳታ ማቅረብ እንዳለባቸው ነው ምክረ ሀሳብ ያቀረብ ነው። በተለይ የፍትህና የጤና ተቋማት ወደ መደበኛ ስራቸው እንዳይመለሱ እንቅፋት መሆኑም ተገልጧል። የአስተዳደር ወሰን ሁኔታ ግልጽ ሆኖ አለመታወቁና አለመወሰኑ በአካባቢው ነዋሪዎች ላይ ለሌላ ግጭትና ጉዳት የመዳረግ ከፍተኛ ስጋት እንደፈጠረም ኮሚሽኑ ጠቅሷል። በዚህ ሪፖርት እንዳመላከት ነው ወደ አንዳንድ አካባቢዎች ተንቀሳቅሶ ለመስራት አሁንም ምቹ ሁኔታ የለም። አንዳንዱ ከጸጥታ ጉዳይ ጋር ይገናኛል። አንዳንዱ ደግሞ ከአድሚኒስትሬቲቭ ነገሮች ጋር የተያያዘ ነው። ስለዚህ በተቻለ መጠን ሁሉም የክልሉ አካባቢዎች ተዘዋውረን መስራት አለብን። እኛ ብቻ ሳንሆን በምክረ ሀሳባችን እንዳስቀመጥነው እርዳታ ሰጪ ድርጅቶች፣ ጋዜጠኞች ያለ ገደብ እንዲንቀሳቀሱ፣ እንዲዘግቡ የሰብአዊ መብት ሁኔታውን እንዲያዩ ምቹ ሁኔታ መፈጠር አለበት። በዚህ ጉዳይ ላይ እንግዲህ ይህንን ለምክር ሀሳብ አቅርበናል። እኛም ባለሙያዎቻችን ቅርንጫፍ ተሰጥቤታለን መቀሌ አለ ባለሙያዎቻችን፣ በየነሱ ይህንን ጉዳይ እየተከታተሉ መሄድ የሚቻልበት ቦታ እየሄዱ የሰብአዊ መብት ክትትልና ቁጥጥር ተግባራታቸውን ያከናውናሉ። ስለዚህ መንግስትም ተደጋጋሚ እንደሚያሳውቀው በአንዳንድ አካባቢዎች የጸጥታ ችግር ባለባቸው አካባቢዎች በተለይ ተጓጉዞ ለመስራት አስቸጋሪ ሁኔታዎች አሉ። እሱን እኛም እንረዳለን። ስለዚህ እንደዚህ አይነት አካባቢዎች እንዳይኖሩ እንዲቀንሱ፣ የጸጥታ የሌሎች የፍትህ ተቋማት የምንላቸው ተቋማት በአፋጣኝ መልሰው ተደራጅተው ስራቸውን እንዲያከናውኑ አንዱ ምክረ ሀሳባችን ነው። ይሄ ለኖ ብለን እናስባለን። ስለዚህ በፍጥነት መልሰው ተደራጅተው ስራቸውን ለማከናወን የሚያስፈልግ ግብዓቶቻቸው ተሟልተው ወደ ስራ እንዲገቡ ምክረ ሀሳብ አቅርበናል ማለት ነው። አቶ ምስጋናው ሪፖርቱን ሙሉ አንብቤያለሁ ወይም ወደ አስራ ሁለት ነው አስራ ሶስት ገጽ ነው እና እንደነገሩን እንደገለጡልን እያላችሁ ነው የሚተነትኑት። እና የእናንተ ሪፖርት በሳይንሳዊ የምርመራ ሂደት ወይም የጥናት ሂደት ተከትሎ ነው ወይስ የመጀመሪያ ደረጃ እንዲሁ ዳሰሳ ነገር ነው። እንግዲህ የክትትል ሪፖርት ነው የክትትል አጭር የክትትል ሪፖርት ነው። ስለዚህ የተነሱልንን ጉዳዮች ከስር ከስር ለሕዝብም ለመንግስት አካላትም ለማሳወቅ የምናደርገው የሪፖርት አይነት ነው። የምንከተለው ዘዴ ይሄንን ለማድረግ እንደጠቀስነው ሪፖርቱ ላይ የተለያዩ የመንግስት ኃላፊዎችን ማናገር፣ በጊዜያዊ መጠለያ የሚገኙ ሰዎችን ማናገር፣ ቪክተሞች ማለት ነው፣ ተጎጆች፣ የተጎጆች ቤተሰቦች እነዚህ እነዚህም በማናገር የሚጠናከር ሪፖርት ነው። አንዳንዱም ደግሞ ለማጣራት መረጃ ለማግኘት ሞክረን ያረጋገጥናቸውን መረጃዎች ነው ሪፖርት ለማዘግ ብን ሞክረው። ከዚህ ቀጥሎ ደግሞ ጠንከር ያለ የምርመራ ስራ የሚፈልጉ ነገሮች አሉ። በክልሉ ቀድሞም እርዳታ ያስፈልጋቸው ከነበሩ ከአንድ ሚሊዮን ዜጎች በተጨማሪ አሁን አስቸኳይ እርዳታ ከሚያስፈልጋቸው አንድ ነጥብ ሶስት ሚሊዮን ጋር በአጠቃላይ በክልሉ ለሁለት ነጥብ ሶስት ሚሊዮን ዜጎች አስቸኳይ ሰብአዊ እርዳታ የሚያስፈልግ ሲሆን ለእነዚህ ዜጎች ለመድረስ ከፍተኛ ጥረትና ከእርዳታ ሰጪ ድርጅቶች ጋር የተቀናጀ ስራ መስራት ይጠይቃል ሲል ማሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም